Of America. <smack> the Radio <OA>. tabiano. <laughs> <laughs> እሁድ ነሐሴ 29 2008 ዓ ም ከዋሽንግተን ዲሲ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ቂሊንጦ ማረሚያ ቤት ውስጥ የሚገኙ እስረኞች ቤተሰቦቻቸው ዘመዶቻቸውን ማግኘት አልቻሉም። እሳቱ ያን ያህል ሲነድ እዛ ቆመናል፣ ግን ተጠግተን አላየንም። ያው የእንትን ነው፣ በዱላ ነው የሚመልሱት ቤተሰብ ተጎድቷል ብሎ እኮ ፖሊስ እኮ ለቤተሰብ ሊራራ አልቻለም። ከእንደገና ለምን አለቀሳችሁ ለምን ተናገራችሁ? እየደበደበ ማሰር ነው። በቂሊንጦ እስር ቤት የሚገኙት የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ ደጀኔ ጣፋ ባለቤት ናቸው የሰማችኋቸው። ለእኔ የደረሰ መረጃ የለም ገና ነገ ነገ በኋላ መረጃውን ሁሉን አረጋግጠን ይፈጣለን የሚል ነገር ነው ያለው። አሁን ታራሚዎችን የማረጋጋት ስራ ብቻ እንደሚሰራ ነው ያለኝ መረጃ። አቶ ግዛቸው ተሰማ የፌዴራል ማረሚያ ቤቶች የህዝብ ግንኙነት ዳይሬክተር ናቸው የሰማችኋቸው በመተማ መረጋጋት መመለሱ ተሰምቷል ለመሆኑ ጥቃቱ አንድን የማህበረሰብ ክፍል ኢላማ እያደረገ ነበር እንዴ በጭራሽ ማህበረሰቡንም እንደዚህ ጉዳት የደረሰባቸውንም ስናዋይ ይህ የብሔርም አይደለም የፖለቲካም አይደለም የተወሰኑ ወጣቶች ባልገባቸው ጉዳይ ላይ ተነሳስቶ የፈጠሩብን ችግር ነው የ መተማ ዮሐንስ ከተማ ከንቲባ ናቸው። የሰማችኋቸው አቶ እሸቴ መልኬ ይባላሉ። ቴክኒሻናችን ጀስቲን ትዋይት ነው። የምሽቱ ፕሮግራም አዘጋጆች ጽዮን ግርማና ሰሎሞን አባትስ። ከምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በፌዴራል ማረሚያ ቤቶች ስር በሚገኘው ቄሊንጦ ማረሚያ ቤት ትናንት በደረሰው የእሳት አደጋ ምን ያህል ሰው እንደተጎዳ በትክክል ማረጋገጥ አልተቻለም። የእስረኛ ቤተሰብ ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉ ለአሜሪካ ድምፅ ገልጸዋል። የማረሚያ ቤቶች አስተዳደር ቃል አቀባይ በበኩላቸው ምናልባት ነገ የተሟላ መረጃ እንደሚሰጡ ተናግረዋል። የእሳትና ድንገተኛ አደጋዎች መከላከልና መቆጣጠር ኤጀንሲ የእሳት አደጋ ማጥፊያ ሰራተኞች የአደጋ ጥሪ ደርሷቸው ቦታው ላይ ከደረሱ በኋላ ሰባት ሰዓት የፈጀ ጥረት አድርገው እሳቱን መቆጣጠራቸውን ገልጸዋል። የሰዓቱን መንስኤ፣ የጠፋውን እና የደረሰውን ጉዳት በተመለከተ መስሪያ ቤታቸው ያጠናቀረው መረጃ እንደሌለ ተናግረዋል። በሌላ በኩል አደጋውን በተመለከተ ሀገር ውስጥ የሚገኙ ብዙሃን መገናኛ ዌብሳይቶቻቸው ላይ ዘግበውታል። ከእነዚህ ውስጥ በእንግሊዝኛ የሚታተመው ሳምንታዊው ፎርቹን ጋዜጣ ምንጮቹን ጠቅሶ የአንድ ሰው ህይወት ማለፉንና ከሀያ በላይ ይቅርታ በሀያ ሰው ላይ የተለያዩ ጉዳት መድረሱን አስፍሯል። ጽዮን ግርማ ያጠናቀረችው ዘገባ ከዜናው ቀጥሎ ይቀርባል። በምጣኔ ሀብታቸው ወደፊት የተራመዱት ሃያ ሀገሮች ወይም የቡድን ሃያ ስብሰባ ዛሬ በተጀመረባት ቤጂንግ ዛሬ ለሶስት ሰዓታት ያህል የተነጋገሩት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና የቻይናው አቻቸው ሺ ጂንፒንግ ስፋት ባላቸው የጸጥታ የንግድና የጤና ጉዳዮች ላይ አብረው ለመስራት ቃል ገብተዋል። ጥቂት ግርግር ተፈጥሮ ነበረ፣ በአሜሪካ ጋዜጠኞች በዋይት ሀውስ ሰራተኞችና በቻይና የደህንነት ጥበቃ አባላት መካከል ጋዜጠኞቹ በሚፈልጉት መረጃና ማግኘት በሚፈልጓቸው ፕሬዚደንት ብዛትና ጊዜ ላይ ግጭት ተነስቶ እንደነበረ ተዘግቧል። ፕሬዚደንት ኦባማ በሁኔታው ላይ ተጠይቀው በሰጡት ቃል ከሀገር ስንወጣም ቢሆን እሴቶቻችንንና የእኛነታችን መሰረት የሆኑ ልምዶቻችንን እዚያው ጥለናቸው አንወጣም ብለዋል። ለፕሬሱ ያላቸውን ክብር ሲገልጹም ቻይና በዓለም አቀፍ ደረጃ ኃላፊነቷን እንድትወጣና ከዓለም አቀፍ ሕግጋት ጋር እንድትጣበቅ ፕሬዚደንት ባራክ ኦባማ በዚሁ ስብሰባ ላይ አሳስበዋል። ዩናይትድ ስቴትስ እና ሩሲያ ሶሪያ ውስጥ እየተካሄደ ላለው ጦርነት መፍትሄ ለማግኘትና ሰብአዊ ድጋፍ እንዲደርስም ለማድረግ እየተነጋገሩና ወደ ስምምነት እየቀረቡ መሆናቸው ተገልጿል። ሪፐብሊካኑ የዩናይትድ ስቴትስ ፕሬዚደንታዊ እጩ ዶናልድ ትራምፕ ትናንትና ዲትሮይት ከተማ ውስጥ ባደረጉት በቤተ ክርስቲያን ውስጥ ባደረጉት ንግግር ለጥቁሮች ችግሮች መፍትሄ ለመሻት የሚችሉ ፕሬዚደንት እርሳቸው ሊሆኑ እንደሚችሉ ተናግረዋል። ለዜና የያዝነው ሰዓት ለጊዜው አብቅቷል። ከምሽቱ አራት ሰዓት ዘርዘር ያሉ የዕለቱን የኢትዮጵያ ሁኔታዎች የሚዳስሱ ዘገባዎች አሉን። አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በቪኦኤ 24 ላይ በናይል ሳት የሚተላለፍላችሁ የእሁድ ነሐሴ 29 2008 ዓ.ም ምሽት ፕሮግራም ነው። ከመደበኛዎቹ የስርጭት መስመሮቻችን በተጨማሪ በ13615 ኪሎ ሄርዝ 22 ሜትር ባንድ ላይ እንዲሁም 25 ሜትር ባንድ ላይ በ 110 ኪሎ ሄርዝ ዝግጅቶቻችንን በጥራት መከታተል ትችላላችሁ። የምሽቱ የመጀመሪያ ዝርዝር ዘገባ ትናንት ቂሊንጦ ላይ በደረሰው ቃጠሎ ላይ ያተኩራል። አብራችሁን ቆዩ። በፌዴራል ማረሚያ ቤቶች ስር በሚገኘው ቅሊንጦ ማረሚያ ቤት ትናንት በደረሰው የእሳት አደጋ ምን ያህል ሰው እንደተጎዳ በትክክል ማረጋገጥ አልተቻለም። የእስረኛ ቤተሰብ ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉ ለአሜሪካ ድምፅ ገልጸዋል። የማረሚያ ቤቶች አስተዳደር ቃል አቀባይ በበኩላቸው በአጭር ጊዜ ምናልባትም ነገ የተሟላ መረጃ እንደሚሰጡ ተናግረዋል። የተለያዩ ምንጮችን ያነጋገረችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። ከተገነባ አራት ዓመታት እንዳስቆጠረ የሚነገርለት በአዲስ አበባ ፌዴራል ማረሚያ ቤት ስር የሚገኘው የቂሊንጦ እስር ቤት ትላንት ቅዳሜ ነሐሴ 28 ቀን ከፍተኛ የእሳት አደጋ አስተናግዷል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ፣ የፓርቲው ዋና ጸሐፊ አቶ ደጀኔ ጣፋ፣ የሰማያዊ ፓርቲ ሕዝብ ግንኙነት የቀድሞ ባለሙያ የነበሩት አቶ ዮናታን ተስፋይን ጨምሮ ሌሎች ታዋቂ ሰዎች በእስር ላይ የሚገኙበት ነው። ቂሊንጦ ማረሚያ ቤት ከነዚህ ከእስረኛ ቤተሰቦች መካከል የአቶ በቀለ ገርባ ልጅና የአቶ ደጀኔ ጣፋን ባለቤት ዛሬ ማምሻውን አግኝቼ አነጋግሬያቸው ነበር። የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላቱን ስለ እሳት አደጋው እንዴት እንደሰሙ ጠይቂያቸው ነበር። እኔ ስለ እሳት አደጋው መጀመሪያ የማውቀው ነገር የለኝም። ያሁን በድሮ ሰዓታችን ነበር እዛ የደረስ ነው። እዛ ስንደርስ ሶስት ሰዓት ተኩል ነው ገና ቀድመውን የደረሱት እያሉ እኛ ትንሽ መንገድ ይቀረን ነበር እሺ፣ ከዛ የተኩስ ድምፅ ሰማን። ፖሊሶች መተው አስቆሙን። ማለፍ አችሉም ከዚህ እሳት ነው ብለው አሉ እና ወደ ኋላ ፈግፍገን ተመለስን። ከዛ በኋላ ግን በቃ እሳቱም እየነደደ ከውስጥ ጭወት ይሰማል ብለው የመጀመሪያ ከኛ ቀድመው ሄዱት ተመልሰው ምግቡን ይዘው ተመልሰው የመጡት በየማሳውን እና ተንከባለን ነው እኛም የመጣ ነው ብለው ይሄንን ብቻ ነው የተናገሩን። የዮናታ እናት ደግሞ ቀድመው ሄደው ነበር። እሳቸውም እዛ በር ላይ ሲደርሱ ነው የተኩስ ድምፅ ሰማሁ ያሉ። ቀኑን ሙሉ እዛው ነው ያልኩት። እንግዲህ እስከ አስራ አንድ ሰዓት ተኩል ምንም መኪናም የለም፣ ሜለ ምንም የወጣ የለም። የእሳት አደጋና አምቡላንስ ብቻ ነው ሲመላለስ የነበረው። ዛሬ ሄዳችኋል። መጨረሻ ላይ ግን ያው በፖሊስ በልዩ ኃይሎች አባረሩን። ዝናብም ነበረ። በቃ ሄድን። ከዛ በኋላ ወዴትም እንደወሰደው አላየንም። ግን ቃሊቲ አድርሰናል። ሄዱና ጠይቁ ነበር ያሉን። አቶ አቶ አንድ ሰዓት ነው በየሆስፒታሉ ነበር። ሆስፒታል ደግሞ ቤተሰብን የሚመለከት ነገር የለም። ያመጣው ፖሊስ ነው ነው ቀይ መስቀልና ፖሊስ ስላመጣ ለእነሱ ነው የምናሳውቅ አሉን። እና እኛ ሊያስገቡንም ሊያናግሩንም አልቻሉም። ዛሬ ዛሬ ተመልሳችሁ ቂሊንጦ ሄዳችሁ ነበረ? አዎ ሄደን ነበር ጠዋት። ምን አገኛችሁ? መግባት አልቻልንም። ዛሬም እንደ ትናንቱ ነው። በቃ ሰውን የሚመልሱት። ከዛ በፊት የነበሩ ሰዎች እንደውም ሲያለቅሱ የነበሩ ሰዎች በመኪናቸው ነው ጭነዋቸው ሄዱ። ቤተሰብ ሬሳቸውንም ቢሆን ስጡን ብለው ሲያለቅሱ በመኪናቸው ላይ ነው የጫኗቸው ያለቀሱትን ቤተሰብ። ስለዚህ አሁን የት እንዳሉ እስረኞቹ የት እንዳሉ በቃ አሁን እስከ ዙዋይ እየተመለስኩ ነው። ወደ እንትን ደግሞ ሸዋሮቢል ሌላ ሰው ላክን እኛ ዙዋይ መሄድ ነው። ዘዋይ ሄደን አሁን እየተመለስን ያለ ነው። እዛ ግን የገባ መኪና ሀያ ስድስት የፐብሊክ የከተማ አውቶቡስ ነው። በሱ ነው እስረኞቹ የመጡት። ግን ንገሩን አሳዩን ስንላቸው ሊያሳዩንም ሊነግሩንም አልቻሉም። መደበኛ የሆነውን እስረኛ ብቻ ነው የምንነግራችሁም የምናሳያችሁም የለም ሲሉን። ቅሊንጦ ማረሚያ ቤት ግን ጠዋት አላፊው ራሱ መጥቶ ወደ ሸዋሮቢት እና ዘዋሽ አሁን አጠይቁን የመደብንባቸው ቦት ቀኖችን እነግራቸዋለን ነው ያሉን። እና አሁን እዚህ መምጣታቸውን ንገሩን ስንል አናቅም አሉ። በኋላ ላይ ደግሞ የቅሊንጦ ማረሚያ ቤት ፖሊስ ጠባቂዎች እዛ አገኘ ናቸው፣ እዛ ስናገኘ ናቸው ማታ ነው አራት ሰዓት ላይ ይዘናቸው የመጣ ነው። በቂ ኢንፎርሜሽን ልንሰጣችሁ አንችልም፣ ኃላፊዎችን ጠብቁ እናነጋግሩ አሉ። ምን ያህል ሰው አደጋ እንደደረሰበት እንደቆሰለ፣ ምን ያህል ሰው ህይወቱ እንዳለፈስ መረጃ ላቸው እናጋለን። እኛ መቼ ተጠጋንና ነው እሳቱ ያን ያህል ሲነድ እዛ ቆመናል፣ ግን ተጠግታን አላየንም። ያው በዱላ ነው የሚመልሱት። ቤተሰብ ተጎድቷል ብሎ እኮ ፖሊስ እኮ ለቤተሰብ ሊራራ አልቻለም። ታይም ደገና ለምን አለቀሳችሁ? ለምን ተናገራችሁ? እየደበደበ ማሰር ነው። እፈልጋቸዋለሁ እፈልግሻለሁ። ይህ እንደዚህ አይነት ነገር ነው የሚጫወቱት። ይሄ ደግሞ የማንኛውም ቤተሰብ ከቤቱ በሰላም እንደወጣ በሰላም እንዲገባልን ነው ማንኛውም። ሰው፣ እነዚህ ደግሞ ወንጀለኞች አይደሉም፣ ተጠርጣሪ ነው ያለ። ያገኘባቸው ነገር የለም። መንግስት ይሄን በተመለከተ መረጃ ሊሰጣችሁ የተጠናከረ መረጃ አሁን ያሉበት ሁኔታ እንደዚህ ነው ብሎ መረጃ ሊሰጣችሁ ያለ አካል የለም፣ ወይም እናንተም ያንን ለማድረግ አልሞከራችሁም። ይሆናል ያባረሩ ጠዋት የመጣው አንድ ኦፍራም ሰው ነው። የመጀመሪያ ሰው አልነበረም ቂሊንጦ ማረሚያ ቤት ያባርራሉ። በቃ በዱላ ሂዱ ነው በቃ ሂዱ። ዛሬ አጠይቁን ነው ቤተሰብ እንዴት ከሶስት ቀን በኋላ ነው የሚሉት ቤተሰብ እየተሰቃየ ከክፍለ ሀገር መጥቶ እዚህ ትራንስፖርት አውጥቶ ቤተሰብን የሚፈልግ ሰው አለ። በተጨማሪም የሌላው እስረኛ አቶ በቀለ ገርባልጅ ቦንቱ በቀለን ስለ ሁኔታው ታውቅ እንደሆን ጠይቂያት ነበር ትላንትና ሶስት ሰዓት ተኩል ላይ እዛ ደርሰን ነበር ና ተኩስ ይሰማል ገና ጭስ ይታያል። ማረሚያ ቤት ውስጥ ሲቃጠል ይታያል። እና ጥሩነሽ ቤጂንግ ሆስፒታል ጋር ከዚህ ማለፍ አትችሉም፣ መግባት አትችሉም ብለው ከለከሉን፣ ተመለስን። እና አንቺ ስትደርሺ እዛ እሳቱ መቀጣጠል ጀምሮ ነበር ወይስ ከደረስሽ በኋላ ነው እሳቱ መቀጣጠል የጀመረው ነው ስለሚሰማው ቀጥሎ ጭስ ነገር ይታይ ነበረ። ከዛ እሳት ነው በኃይለኛው መንደድ ጀመረ፣ መቃጠል ጀመረ። እስከ ሰባት ሰዓት እሳቱ አልጠፋም ነበር። በአይናችሁ ያያችሁት እዛ ሆነሽ በአይንሽ ያየሽው የተጎዳ ሰው እንደዚሁም ደግሞ የቆሰለ ወይም ህይወቱ ያለፈ ሰው ነበር እዛ በነበርሽበት ቦታ? በአይኔ ያየሁት ነገር የለም። ምክንያቱም ተጠግ አላስጠጉንም። ሰራዊት ነበረ ያባራሉ። መጠጋት አይቻልም፣ መቅረብ አይቻልም ወደ ከሆስፒታሉ ማለፍ አይቻልም። ስለዚህ በርቀት ነው ያየነው። ብዙ አምቡላንሶች ይገባሉ ይወጣሉ፣ ወደ ጥሩነሽ ቤጂንግ ሆስፒታል የሚሄዱም አሉ። ከዛም አልፈው ሌላ ወደ ሌላ ሆስፒታልም የሚሄዱ ነበሩ። የቀይ መስቀል አምቡላንስም ነበረ፣ ሌሎች የሌሎች ሆስፒታሎችም አምቡላንሶች ነበሩ። የእሳቱ አደጋ መኪኖች በየደቂቃው ይገባሉ ይወጣሉ፣ እንደገና ውሃ ቀድተው ይመጣሉ እንደገና ይወጣሉ። እንደዚህ ነው የነበረው እንጂ ቀርበን የተመታ ሰው ወይ የቆሰለ የተቃጠለ ሰው አላየንም። እንግዲህ ትላንትና ነው አደጋው የደረሰው። ዛሬ በቦታው ሄዳችሁ ነበር፣ የአባትሽን የአቶ በቀለ ገርባን ሁኔታ ለማጣራት ሞክረሽ ነበር፣ አሁን በምን ሁኔታ ላይ እንደሚገኙ? አዎ ከትላንትና ጀምሮ ስንፈልግ ነበር ነው። እንግዲህ ለሊቱ ሙሉ በየሆስፒታሉ ስንዞር ነው የነበረው። ጳውሎስ ሄደናል፣ አብዮት ሆስፒታል ሄደናል፣ ጦር ኃይሎች ሆስፒታል፣ ፌዴራል ፖሊስ ሆስፒታል ብዙ ሆስፒታሎች ሄደናል። ለሊቱ ሙሉ ስንዞር ነው ያደርነው። እንደገና ጠዋት ተነስተን ማዕከላዊ ሄደን፣ ማዕከላዊ የሉም። ቃሊቲ ሄድን፣ ቃሊቲም እንደዛው በሶስቱም ዞን ገብተን የሉም ነው የተባል ነው። እንደገና ቂሊንጦ ተመልሰን ሄደን ዙይና ተዋሮቢት ተጭኗል፣ እዛ ሂዱና ፈልጉ፣ እንደውም ከሶስት ቀን በፊት ምንም መፍትሄ ስለማታገኙ ባትለኩ ይሻላል የተባል ነው። ሆስፒታል ባደረጋችሁት ፍለጋ ሌሎች ቁስለኞችን የማየት እድሉ ነበራችሁ? እንኳን ቀርበን ማየት፣ ዲቢ ውስጥ ገብተን ያለውን ነገር ለማወቅ ያደረግነው ጥረት ራሱ አልተሳካም። ዛሬም እንደዛው የእሳትና ድንገተኛ አደጋዎች መቆጣጠር ባለስልጣን የሕዝብ ግንኙነት ባለሙያ አቶ ንጋቱ ማሞ የአደጋውን መንሴና በሰዎች ላይ የደረሰውን ጉዳት በተመለከተ የመንግስት ኮሚኒኬሽንን እንድጠይቅ ነግረውኝ ባለስልጣን መስሪያ ቤታቸው ማብራሪያ መስጠት የሚችለው አደጋው በተከሰተበት ወቅት የተሰጠውን አገልግሎት በተመለከተ እንደሆነ ገልጸውልኝ እሱን ጠይቄያቸዋለሁ። ለእኛ ለባለስልጣን መስሪያ ቤታችን የደረሰው ሶስት ሰዓት ከአስር ነው ጥሪው የደረሰን። እንግዲህ ከዛ በፊት መቼ ተነሳ የሚለውን እሱ ብዙ መረጃ የለንም፣ ግን ጥሪ የደረሰን ሶስት ሰዓት ከአስር ደቂቃ ላይ ነው። ስንት ሰዓት ደረሱ የአደጋ ማጥፋት ሰራተኞቹ በቦታው? እንግዲህ በተለያየ መጠን ነው የደረሱት። አቃቂ ብራንች አለ እዛው፣ እሱ ቀድሞ ነው የደረሰው። ነገር ግን ሰፋ ይል ስለነበረ ሌላ ድጋፍ ጠይቆ ማለት ነው ከሁሉም ቅርንጫፍ ጣቢያዎች እንዲሰማራ ነው የተደረገው። እንግዲህ በአጠቃላይ ዘጠኝ የአደጋ መቆጣጠር ተሽከርካሪዎች ከበቂ ባለሙያ ጋር ነው ሰማሩት። እንግዲህ ቦታው ላይ እንደደረሱ ያው እሳቱ ሰፊ ስለነበረ የመቆጣጠሩም ሂደት እስከ አስር ሰዓት ከሀያ ድረስ ዘልቋል። አስር ሰዓት ከሀያ ሲሆን ሙሉ በሙሉ እሳቱ በቁጥጥር ስር የዋለበት ሁኔታ ነው ያለው። እንግዲህ በአደጋ መቆጣጠሩም ሂደት በእኛ ሶስቱ ባለሙያዎች ላይ እንደዚሁ በጭስ የመታፈን አደጋ ደርሷል። እንግዲህ በኢኮኖሚና በሌሎች ሰዎች ላይ የደረሰው ጉዳት ያው በፖሊስ እየተጣራ ስለሆነ እሱ ላይ ብዙ መረጃ የለኝም። የአደጋው ስፋት ምን ይመስል ነበር? ለምሳሌ ቦታው እስር ቤት እንደመሆኑ በምን አይነት ለመግባት ለማጥፋት የነበረው ምቹነት እንዴት ነበረ? እንግዲህ ያው ያሉትን በሮች ተጠቅመናል። ያው አደጋ መድረሱ ስለተረጋገጠ፣ ያው ሕይወትና ንብረት ለማዳን ጥረት ለማድረግ እንደተገኘን መጠን ያው ሁሉም በሮች ክፍት እንዲሆኑ ነው የተደረገው እና ደግሞ ያው የጸጥታ ኃይሎችን በአካባቢው ስለነበሩ በቂ የጸጥታ ኃይሎች እንደገና ከማዕከልም ከአዲስ አበባም እንደዚሁ ተሰማርተው ስለነበረ ስራችንን ለመስራት የተቸገርንበት ነገር የለም። እንዳልኩሽ ያው የአደጋ መቆጣጠር ተሽከርካሪዎቻችን እንዲገቡ ተደርጓል እና ደግሞ የአደጋ መቆጣጠሩ ሂደት የተሳካ እንዲሆን የጸጥታ ኃይሎችም የፌዴራል ፖሊስ እና ልዩ ኃይል እና በአካባቢው ያሉ ሌሎች ጸጥታ ኃይሎችም ከፍተኛ ድጋፍ አድርገውልን ስለነበረ በአደጋ መቆጣጠሩ ሂደት ያን ያህል የተቸገርንበት ነገር የለም። ነገር ግን እሳቱ ቀድሞውኑም ቢሆን ተስፋፍቶ ስለነበረ ያው ቀደም እየጠቀስኩትን ያህል ሰዓት እንዲወስድ ሆነዋል። እንግዲህ የእሳት አደጋ እሳቱን ከማጥፋት በተጨማሪ የሰው ሕይወት ለማዳን የሚደረግ ጥረት እንዳለ ይሰማኛል እና ሰዎችን ለማዳን እስር ቤት ስለሆነ እስረኞችን ከእሳቱ ለማውጣት የተደረገ ነገር አለ አላው? እንግዲህ የባለስልጣን መስሪያ ቤታችን እሳት ማጥፋት ብቻ ሳይሆን የአምቡላንስ አገልግሎትም ስለሚሰጥ በቦታው ላይ በቂ አምቡላንሶችም ነበሩ፣ እና በታራሚዎች ላይም ጉዳት እንዳይደርስ ከፍተኛ ጥረት ተደርጓል ያው ቀደም ብዬ እንዳልኩት እኛ ብቻ አልነበርንም። በየግቢውም የጸጥታ ኃይሎች፣ ሌሎች ደግሞ ከማዕከልም ከፍተኛ የመንግስት ባለስልጣኖችም የእኛም መስሪያ ቤት ጨምሮ ማለት ነው እነሱም የተገኙበት ሂደት ስላለ እንግዲህ በተቻለ መጠን በሰው ላይ ሊደርስ የሚችለውን ጉዳት በከፍተኛ ደረጃ ለመቀነስ የተቻለበት ሂደት ነው ያለው። በዛ በኩል የተሳካ ነበር ማለት ይቻላል። በእነዚህ አምቡላንሶች ምን ያህል ቁስለኛ ወይም ማን ምን ያህል አደጋ የደረሰባቸው ሰዎች ወደ ሆስፒታል ተወሰዱ? ምን ያህልስ ሰው ነው? የሟቾች ቁጥርስ ምን ያህል ነው? እሱ ላይ አሁን ለጊዜው መረጃው የለኝም። እንግዲህ ምናልባት እኛ ከመድረሳችንም በፊት አደጋው ጉዳት የደረሰባቸው ሰዎች እንዳሉ ኋላ ላይ ሰምተናል። አሁን ያለኝ መረጃ ግን በእኛ ባለሙያዎች በሶስቶቹ ሰራተኞች የአደጋ መቆጣጠር ባለሙያዎች ላይ ብቻ የደረሰው መረጃ ነው ያለኝ እንግዲህ እዛ በታራሚዎቹ ቁጥራቸውን ምን ያህል ሰው አለ፣ ምን ያህል ሰው ተጎዳ የሚለውን የበለጠ ሊያውቁት የሚችሉት የማረሚያ ቤቶች አስተዳደር ይመስለኛል። በእናንተ በኩል ያነሳችሁት አስክሬን የለም፣ በእኛ አምቡላንስ የተነሳ የለም። ያው በአምቡላንስ አገልግሎታችን ላይ ያው አስክሬን አናነሳም፣ ተጎጂዎችን ወደ ሆስፒታል ማድረስ ነው። በእኛ በኩል የተሰጠ የለም። እሱንም ስላላየሁ ነው፣ አሁን ግልጽ ለማድረግ የተቸገርኩት። ታውቋል የእሳቱን መንስኤ ምን እንደሆነ እሱም አልታወቀም። እንግዲህ እንደ ነገርኩሽ፣ ትናንትናም ትላንትናም ዋናው ትኩረት አድርገን የነበረው እንግዲህ ከእሳቱ ስፋት አንጻር እና ደግሞ በማረሚያ ቤት ውስጥ በተለያየ ሁኔታ ያሉ ሰዎች እንግዲህ እድሜ ገፉ ሊሆን ይችላሉ፣ ሴቶች ሊኖሩ ይችላሉ። እና እነዚህ እነዚህ ነገሮች ታሳቢ አድርገን ሕይወት እና ንብረት ለማዳን ነው ከፍተኛ ጥረት ስናደርግ የነበረው። ለጊዜው ያደገው መንስኤ እንግዲህ በኋላ ላይ ተጣርቶ የሚታወቅ ስለሆነ እኛም ብዙ አላተኮርንበትም። እንግዲህ መንስኤውንም ለማጣራት ተጨማሪ ኢንቨስቲጌት መደረግ ያለባቸው ነገሮች እንዳሉ ነው የሚሰማኝ እንግዲህ ከዚህ በኋላ ያው ከማረሚያ ቤቱ ኃላፊዎች እና ሌሎች የፖሊስ አካላት ጋራ ሆነን እኛም ያደርገውን መንስኤ ለማጣራት ጥረት እናደርጋለን። በቀጣይ ምናልባት መፍትሄም ለመስጠት ስለሚጠቅም በቀጣይ የደረሰውን ጉዳት መጠን ለማወቅም የማረሚያ ቤቶች አስተዳደር የሕዝብ ግንኙነት ዳይሬክተር አቶ ግዛቸው ተሰማ ጋር ደውዬ ነበር። እኛ እጃችን ውስጥ የገባ መረጃ የለም። አሁን የማረጋጋት ስራ ላይ ነው አመራሩም እየተራባጥ የነበረው እስካሁን ይሄ ነው የሚል የተረጋገጠ ቁጥር የለንም። በቃች አሁን እዛው ነው የሚገኙት እስረኞቹ መሰለኝ። እኔ ውጭ ነው ያለው፣ ከአካባቢ አይደለሁም። የት እንዳሉ መረጃ የለኝም። ቤተሰብ ዛሬ ጠዋት ሄዶ እንዳላገኛቸው ገልጾ ነበር። እና እንደው ያለውን ሁኔታ ለአድማጮቻችን የተወሰነ ነገር እንደው ቢያስረዱልን። እንትን እኮ ነው መረጃ፣ አሁን ዝርዝር መረጃው ለእኔ የደረሰ መረጃ የለም። ገና ነገ ነገ በኋላ መረጃውን ሁሉን አረጋግጠ እንሰጣለን የሚል ነገር ነው ያለው አሁን ታራሚዎቹን የማረጋጋት ስራ ብቻ እንደሚሰራ ነው ያለኝ መረጃ። ነገ ላይ ምናልባት ብትደውሉ ወይም ከእናንተ ክፍል ይደውሉ የሆነ መረጃ ሊኖረን ይችላልና ያን ብንገናኝ ዛሬ የለንም። በየደረሰኝ መረጃ የለም። በቅሊንጦ የደረሰውን አደጋ አስመልክቶ በሀገር ውስጥ የሚገኙ የመንግስትና በግለሰብ የሚተዳደሩ ብዙሀን መገናኛ የተለያዩ ዘገባዎችን ሲያቀርቡ ብለዋል። ከእነዚህ ውስጥ በእንግሊዝኛ ጋዜጣ የሚታተመው ፎርቹን ጋዜጣ አንዱ ነው። የዚህን ጋዜጣ ኤዲተር ኢንቺፍ ወይዘሮ ሳምራዊት ጣሰው በትላንትና ዕለት በድረገጹ ላይ ጋዜጣው ይህን በተመለከተ ስላስነበበው ዜና ጠይቂያት ነበር። የዘገባችን ይዘት እንግዲህ በጋዜጣው ዝርዝር ዘገባውን አላወጣንም። በደረስንበት ደረጃ ከዛው ከአካባቢው ሰዎች እና አንዳንድ የውስጥ መረጃዎች ያገኘናቸውን በዋናነት የወጣው የኛ መጀመሪያ የአደጋውን መነሻ ለመረዳት ሞክረናል። በቦታውም ተገኝተን ነበር። ብዙም ቀረብ ያለ አክሰስ አልነበረውም። አካባቢ በጊዜው ከነበረው አደጋውን መከላከል መከላከል ላይ ፎከስ ያደረገ ነበር። በተወሰነ ርቀት እንጂ መቅረብ አይቻልም ነበረ። ፎቶዎችን፣ ቀረብ ያሉ ፎቶዎች ለመውሰድ ሞክረን ነበር። ብዙም ካሉት የተለየ አክሰስ አላገኝ። ነገር ግን ከምንጮቻችን ያገኘ ነው በመረጋገጥ በመታፈን፣ እንዲሁም አንዳንዶች ከነበረው የተኩስ ድምፅና ከተኩሱ ጋር በተገናኘ ከሀያ በላይ ሰዎች ሆስፒታል እንደገቡ እናውቃለን። አንድ ሰውም በዚህ አጋጣሚ ትክክለኛ በጥይ በመሳሪያ ይሁን በመረጋገጡ ይሁን በመታፈኑ ባለየ መልኩ፣ ነገር ግን የአንድ ሰው ሕይወት እንዳለፈ እናውቃለን። እዛ ላይ እንዳወጣ ነው። ነገር ግን ዝርዝር ዘገባዎች የቅርብ የአይን ምስክሮችም ደግሞ ከዋናው ከኦፊሻል የሆነም መግለጫ ሊሰጠን አልቻልም። ከዛ ካወጣናቸው አሁን ከነገርኩሽ በቁጥሮች ደረጃ ከምንጮች ካገኘ ነው የዘለለ ነገሮች አላገኘንም። እስካሁን ባለን እየተከታተለው ባለ ሁኔታ ይሄ ነው ያለው ነገር። የዞን ዘጠኙ ጦማሪ ማሪ በፈቃዱ ኃይሉ ቅሊንጦ እስር ቤት ታስሮ የነበረና በቅርብ ከተለቀቁት ውስጥ አንዱ ነው። የእስር ቤቱ የውስጥ ይዞታ ምን እንደሚመስል ጠይቄው ነበር። ሊምጡ ይገኘው ቦታው እንግዲህ አቃቂ ልክ ወደ ቢሾፍቱ ስትሄጂ አቃቂ ላይ ከማለፈሽ በፊት ወደ ወደ ግራ በመታጠፍ የተወሰነ ከሄድሽ በኋላ ነው። ጥሩነሽ ቤጂንግ ሆስፒታል አካባቢ አካባቢው ራሱ ቂሊንጦ ይባላል። ዋና ስሙ አዲስ አበባ ማረሚያ ቤት ነው። እዛ ያሉት እስረኞች ወንድ እስረኞች ብቻ ናቸው። ገና ፍርድ ያላገኙ በቀጠሮ ፍርድ ቤት እየተመላለሱ ያሉ ገና ተጠርጣሪዎች ናቸው። እዛ ያሉ ማለት ነው። ስንት ዞኖች አሉት? እስር ቤቱ ሶስት ዞኖች ነበሩ የነበሩት፣ ኖርማሊ አሁን አንድ ዞን ተጨምሯል። ሁለት ክፍል ብቻ ያለው ማለት ነው። እና ትንንሽ ክፍሎች ናቸው። ግን አጥፍተዋል የሚባሉ እስረኞች ቅጣት የሚቀጡበት ክፍል ነው። ሁለት የቅጣት ክፍሎች ተጨምረዋል። እነሱ ዞን አራት የሚል ስም ተሰጥቷቸዋል። ከዛ ውጭ ግን ያሉት ፎርማሊ የተገነቡት ሶስት ዞኖች ናቸው። የአንዳንዱ ዞን ማለት አንዱ ዞን ስምንት ክፍሎች አሉት። እስከ መቶ ሰላሳ ሰዎች ይይዛል መሬት ላይ የሚተኙ ስላሉ ነው። አልጋዎቹ ግን በዘጠና አራት ሰው ብቻ የሚበቁ አልጋዎች ናቸው ያሉት። አርባ ሰባት ተደራራቢ አልጋዎች ናቸው እያንዳንዱ ክፍል ውስጥ ያሉት ማለት ነው። ምን ያህል እስረኛ ለዛ ውስጥ አንዱ ክፍል ውስጥ እስከ መቶ ሰላሳ ይኖራል። በብዛት ማለት ነው። ከሰላሳ በላይ የሚሆኑት ሰዎች መሬት ላይ የተኝተው እስረኛ እስኪወጣ እና አልጋ እስኪለቅ የሚጠብቁ ናቸው ማለት ነው። ዘጠና አራቱ ናቸው አንዱ ክፍል ውስጥ እንትን የሚሉት ስለዚህ ወደ ሶስት ሺህ ሶስቱም ዞኖች ሶስት ሺህ ምናምን አካባቢ የሚሆኑ ሰዎች ይኖራሉ ጥቅሉ ማለት ነው። ይቀንሳል፣ ይጨምራል ቁጥሩ። እና ክፍሎቹ የተገነቡት ልክ ዞሮ እንዲገጥሙ አራት ማዕዘን እንዲሰሩ ተደርገው ነው እና ሬክታንግሉ ውስጥ ነው ግቢ የሚባለው እዛ ውስጥ ነው እስረኛው ተሰብስቦ የሚውለው ማለት ነው። ግቢ ውስጥ ሆነሽ ስታይ ወደ ላይ ብቻ ነው የሚታይሽ። ከዛ ግን በር አለ፣ ያው ዙሪያውን ሲገጥም ከመግጠሙ በፊት አንዲት ቀጭን በር አለ መሀል ላይ። በዛ በኩል እየወጡ ወደ ቤተሰብ ይሄዳሉ። ያ በር ቀን ይዘጋል፣ ማታ ማታ ይዘጋል። ቀን ይከፈትና ወደ ቤተሰብ የተጠሩ ወይም ወደ ዞን ተጠሪ የተጠሩ ሰዎች ብቻ ይወጣሉ፣ በዛች በኩል ማለት ነው። የእስረኛ ክፍሎቹ ከምን የተሰሩ ናቸው? የብሎኬት ግድግዳ ነው ያላቸው። የሶስቱ ዞኖች ቅጣት ቤቶችን አይጨምርም። ቅጣት ቤቶቹ በቆርቆሮ ነው የተገነቡት። ከውስጥ የሆነ ነገር ሳያደርጉባቸው አይኖርም። አዲስ ናቸው እነሱ። ካፍቴሪያ መጽሐፍ ማንበቢያ ጸጉር መሰሪያ ወይም ደግሞ ልዩ ልዩ አገልግሎቶች የሚሰጡ የሉም እንደ ሌሎች እስር ቤቶች እንደዚ አይነት እያንዳንዱ ዞን ከቅጣት ቤቱ ውጪ እያንዳንዱ ዞን የራሱ ሱቅ የሸቀጣ ሸቀጥ ሱቅ ትንንሽዬ ቁሳቁሶች የሚገኙበት ሶፍት ሳሙና ምናምን የመሳሰሉ እና እያንዳንዱ ሱቅ ካፍቴሪያ መስጊድ ቤተክርስቲያን እና ላይብራሪ አላቸው በእርግጥ ላይብራሪዎቹ በጣም ጥቂት መጻሕፍት ነው ያሏቸው። ቸርቾቹ ልኩም በቆርቆሮ የተሰሩ ናቸው። ቸርቾቹና መስገዶቹ ይሰገድባቸዋል፣ ይጸለይባቸዋል። የፕሮቴስታንትም እንዲሁ በቆርቆሮ የተከፈለ አለ። በዛ አይነት እንትኖች አሉ። እሳት ማቀጣጠል ለምሳሌ እንደ ቡና ማፍላት፣ ሻይ ማፍላት፣ ሲጋራ ማጨስ፣ ከእሳት ጋር የተያያዙ ነገሮችን ማድረግ ይፈቀዳል እስር ቤት ውስጥ። ካፍቴሪያ ውስጥ ብቻ ነው እንትን የሚባለው፣ በኤሌክትሪክ ነው የሚያፈሉልን ማለት ነው። ቡና ምናምን ይሸጣሉ፣ በኤሌክትሪክ ነው። እዛ መድረስ አይቻልም። ማንኛውም ኦርዲናሪ ሰው አይደርስም። ግን ከእስረኞቹ ውስጥ ተወዳድሮ ያለፈ በመጠነኛ ደመወዝ የሚሰሩ አሉ። እዛ እሳት በብዙ መንገድ ይፈጥራሉ። እንግዲህ ለሲጃራ እና ሀሺሽ በድብቅ በስርቆፍ ነው የሚገባው፣ በኮንትሮባንድ ይገባል። በኮንትሮባንድ የገባውን እዛው በኮንትሮባንድ እየነገዱ ያጨሳሉ። ስለዚህ እሱን የሚለኩሱበት አንዳንድ ጊዜ ሰርቀው እንደገና ዲዮዶራንት እራሱ በመጠቀም እሳት የሚያወጡበት መንገድ አላቸው። ግን አንዳንዴ አንዴ የተገኘች እንትን ከፍራሽ ጨርቅ እንዲሆን ተቀዶ ገመድ ይሰራ እና ጫፏ ላይ ተለክሶ ዝም ብለው ይሄ እሳት እንደማዳፈን ማለት ነው፣ በሀገራችን እሳት ማዳፈን እንደሚባለው ያቆዩታል። ከዛ በኋላ በማግስቱ፣ በሌላ ቀንም ከዛች ላይ ነው እየወሰዱ የሚለኩሱት ማለት ነው። ግን ብዙ ጥብቅ ቴክኒኮች አሏቸው ግን እነሱ ሰርክላቸው ራሱ ነው የድርጅት ሰርክል አለ። ሰርክላቸው ራሱ ነው የሚያውቀው እና ብዙ ጊዜ ያረፉባቸዋል። መልሰው፣ ግን እሳት የሚፈጥሩበት መንገድ አላቸው። ከውዛ ውስጥ ነበርክና፣ ምን አይነት ነገሮች ይሄንን ሊያስነሱት ይችላሉ ብለህ ትገምታለህ? ወይም ይሄን የተመለከተ እንደው ምን አይነት መረጃ ሳለህ? እንግዲህ እሳት አሁን ይሄ የሲጋራውን ምናምን ጠቅስልሽም እዚህ ጋር የሚያስቀምጧት የሚያስቀምጠው እሳት ትልቅ የፍንዳታ ታስከትላለች የሚል ምንም እምነት የለ። ምክንያቱም እስረኛ እያንዳንዱ ክፍል ውስጥ በጣም ብዙ ከመሆኑ የተነሳ ትንሽ የእሳት እንኳን ብትጀምር አንድ እስረኛ አይቶ በቁጥጥር ስር ሊያውላት ይችላል። ምክንያቱም አንድ ክፍል ውስጥ መቶ ሰላሳ ሰው ይኖራል። ከዛ ከመቶ ሰላሳ ጥንድ አይኖች የሚያመልጥ እሳት ይኖራል ብዬ አላስብም። ስለዚህ ወይ ከኮሽናዎቹ ወይም ደግሞ ከነዚህ ከሶስቱ ዞኖች ውጪ ለሁሉም እስረኞች ምግብ እንጀራ የሚጋገርበት ወጥ የሚሰራበት ምናምን አለ። ማገዶ ነው የሚጠቀሙት። ስለዚህ እዛ ኩሽና ውስጥ መነሳት አለበት ማለት ነው ትልቅ ፍንዳታ ከሆነ ማለት ነው። ያን ያክል ለመቆጣጠር የሚያስችግር ችግር እንደታየው አይነት እሳት እንዲነሳ ከዛ ከእስር ቤቶቹ ውስጥ አይ ሊጀምር አይችልም። ስለዚህ እነዛኞቹ ደግሞ ከሶስቱም ዞን ውጪ ያሉ ናቸው። በዞን አንድ በኩል ነው የሚቀርበው፣ ይሄኛው የእስረኛ ምግብ ማብሰያ ኩሽና ማለት ነው። በዚህ በዛ በኩል ምናልባት ጀምሮ ሊሆን ይችላል ብዬ ነው ከምፈው እሳት በእርግጥ ጀምሮ ከሆነ ማለት ነው። በጣም አመሰግናለሁ። እንግዲህ በፈቃዱ ለሰጠህን ማብራሪያ አመሰግናለሁ። በዚህ ዘገባ ውስጥ የተደመጡትን ሁሉና ባልደረባዬንም ጽዮን ግርማን ላመስግንና ወደ ተከታዩ ዘገባ ልሸጋገር። በነገራችን ላይ ነገ ተጨማሪ መረጃዎችን ያካተቱ ዘገባዎችን በዚሁ ጉዳይ ላይ ይዘንላችሁ ለመመለስ ጥረት እናደርጋለን። በአማራ ክልል ውስጥ ስላለው ሁኔታ ነው ቀጥሎ የምናየው። በአማራ ክልል የተለያዩ አካባቢዎች ዛሬ መረጋጋት መኖሩን መኢአድና የክልሉ መንግስት በየበኩላቸው አስታውቀዋል። በሌላ በኩል ደግሞ መተማ ላይ ሰሞኑን የተጣለው አደጋ በተወሰኑ የማህበረሰብ ክፍሎች ላይ ያነጣጠረ አልነበረም ሲሉ የከተማይቱ ከንቲባ ለቪኦኤ ገልጸዋል። በቅድሚያ ስለ አማራ ክልል የዛሬው ውሎ ከመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ያገኘነውን ላሰማችሁ። ባህር ዳር ከትላንትና ጀምሮ መጠነኛ የስራ እንቅስቃሴ አለ። ሱቆችን ተከፋፍተዋል። ትራንስፖርትን እየተንቀሳቀሰ ነው፣ እዛው ከተማ ውስጥ ሌሎችም አጎራባጭ ምዕራብ ጎጃም ውስጥ ያሉ ከተሞች መጠነኛ መረጋጋት ይታይባቸዋል። እንደ ዳንግላም ኮሶቨር፣ እንደዚህ ያሉ አካባቢዎች ትላንት ኮሶቨር ገበያ ውሏል። ማርቆስ ገበያ አልዋለም። ትላንት ቅዳሜ ነበር ገበያቸው እነሱ አልነበረም። ትላንትና በአጠቃላይ ዛሬ ላይ ያሉት በአማራ ክልል ጎንደርም ሳይጨምር የጎንደርም ስልክ አልሰራልኝም፣ መረጃ አላገኘውም። ምንድን ነው ይህንን መረጋጋት ያመጣው የፈጠረው ነገር? ህዝቡ ያው የያዘውን እቅድ ጨርሷል። እንደገና ደግሞ ይህንን ነገር ፈጥር የቻለው እንደምታውቀው ያው የኢትዮጵያ ባህል አሁን የሚመጣው ባህላችንም ሁሉ ባህላችንም ዘመን መለወጫ ቀላል ባህል አይደለም ለኢትዮጵያ ና ሃይማኖታዊም ሀገራዊም በዓል ስለሆነ ይሄንን በዓል በማለፍ እንደተፈለገ ነው የሚነግሩኝ። አንዳንድ መረጃዎች በሰላም በዓሉ ካለፈ በኋላ የሚል አለ። በአንዳንድ አካባቢዎች ደግሞ እንደዚሁ በተለየ መልኩ ማክሰኞ ጀምረን እንቀጥላለን። የሚልም ነገር አለ። ይሄኛው እርግጠኛ መሆን አይቻልም። እንግዲህ ያው ካላየ ነው በስተቀር ግን በዋናነት አዲስ ዘመን መለወጫው በዓሉን ትልቁም፣ ትንሹም፣ መካከለኛ ገቢ ያለውም፣ ዝቅተኛ ገቢ ያለውም በሰላም ቢውል የሚል እሳቤ ያለው ይመስለኛል። ሰለሞን የመንግስቱ ባለስልጣናት መግለጫዎችን ሲሰጡ በተለያየ ጊዜ ከህዝብ ጋር እየተመካከሩ እየተወያዩ ችግሮቹን ለመፍታት እየጣሩ መሆናቸውን እየተናገሩ ነው እና ምናልባት ከመንግስት በኩል የተገኘ ምላሽ ከባለስልጣናቱ የተገኘ የተለየ አቀራረብ ይኖር ይሆን እንዴ? አይ የለም፣ መንግስት በእርግጥ በራሱ ችግሩን ለመፍታት እየጣርኩ ነው ይላል ግን ለህዝቡ ጠብ ያለ ነገር ያየነው ነገር የለም። በጎንደር አካባቢ እንደውም ከትላንት ወዲያ እና በስቲያ የነበረው እዛ የነበሩ የክልሉን ባለስልጣንና ከፌዴራልም የተወሰኑና አቶ ተፈራ ደርበውን ጀምሮ ጎንደር አካባቢ እንደነበሩ ውይይትም ለሃይማኖት አባቶችና ለህዝቡ እንዳቀረቡ መረጃዎች አሉ። ግን የተሰጣቸው ምላሽ አይደለም የምትገሉን ከሆነ የምታስሩን ከሆነ ምታቆስሉን ከሆነ ልጆቻችን የሚሆኑ ከሆነ እንደውም እኛ ቀድመን እንገኛለን አይነት መልስ ነው የተሰጣቸውና ህዝቡ እንዳልኩ ያው በባህልና በሃይማኖት አብሮ በመተሳሰብ የኖረ ስለሆነ በዚህ አጭር ጊዜ ውስጥ በዓሉም በሰላም ንለፍ የሚል ህሳቤ እንዳለው ነው እኛ ያለን መረጃ። ከመተማስ የምትሰሙት ነገር አለ መተማ፣ ከዛ ወዲህ የተፈጠረ ችግር የለም። መጠነኛ መረጋጋት አለ። እዛም የተለየ ነገር የተፈጠረ ከዛ ወዲህ የለም። እንደውም ሳይዝ ለማስያዝ ይሞከር ነበረ፣ ግን ያን ነገር መያድ ያው የማያምንበት ነገርም ነው። የተወሰኑ ሰዎች ስልጣን ላይም ካለው ከሌላም አኳያ ያሉ የተወሰኑ ይሄ የዘረኝነት እንዲቀነቀንላቸው የሚፈልጉ ሰዎች እንዳሉ ነው መያድ የሚረዳው እንጂ በፍጹም በትግራይና በአማራ ማህበረሰብ መካከል ይሄ ችግር ይፈጠራል የሚል እምነት የለንም። ያስታውሱም እንደሆነ በተለይ በትግራይ ልጆች ላይ ያተኮረ ጥቃት እየተሰነዘረ ነው የሚሉ አቤቱታዎች እና ስሞታዎች ይሰሙ ነበረ። አዎ እንትን ጎሳ የሚያቀነቅኑ ሰዎች አሉ። ይሄ ግን አይደለም። በወቅቱ ተፈጸመ የተባለው ራሱ በትግራይም ተወላጆች በአማራም ተወላጆች ላይ ነበር ችግሩ ተፈጸመ የተባለው። በዚያ አጋጣሚ ግን ወደ ሱዳን የገቡ አሉ። ከ- ከ- የትግራይ ተወላጆች ወደ ሱዳን ገብተዋል የሚል መረጃዎችም ይመጡ ነበር ወደኛ። ነገር ግን ስናጣራው ዘር ተኮር አይደለም። ዘር ተኮር ማለት አደጋውን ያደረሰው አካል እስካሁን ማን እንደሆነ እዛ ቦታ ላይ አልታወቀም። ነገር ግን የትግራይና የአማራ ማህበረሰብ ተወላጆች ግጭት አይደለም ሶሎሞን። ይሄ ላለመሆኑ እናንተ ምን ማስረጃ አላችሁ? ማለት በስፋት ላይሆን ይችላል። ነገር ግን በተወሰነ ደረጃም ቢሆን የተወሰኑ የማህበረሰብ አካላትን ለማጥቃት የተወሰደ እርምጃ ስለመኖር ስላለመኖሩ ምን ያህል በቅርብ ትከታተላላችሁ? ምን ያህል እርግጠኞች ናችሁ? በቅርበት ተከታትለናል። ተከፋትለናል ያሉትንም ሰዎች በስልክም በተለያዩ መንገድ ለማጣራት ሞክረናል። ችግሩ አልተፈጠረም ማለት አይቻልም። ዘር ተኮር አይደለም፣ በአጋጣሚ የተፈጠረ ወይም ከሌላ አካል የተሰነዘረ ጣትና ከማህበረሰቡ ቁጥጥር ውጪ የሆነ ነው። የአማራም የትግራይ ማህበረሰብ የማያውቀው አደጋን የተከሰተው እንጂ የሁለቱ ማህበረሰብ ግጭት አይደለም ነው እኛ ማጣራ ነው መንገድ ምክንያቱም የትግራይ ተወላጆች ና የአማራ ተወላጆች አይደሉም የተጋጁት። አደጋውን የፈጠረው አካል ግን ከየት እንደሆነ ባይታወቅም ዘር ተኮር የሆነ ስሜት ሊፈጥር እንደሞከረ ነው የሚያሳየው። እንደው እናንተ በምትንቀሳቀሱባቸው አካባቢዎች ቢያንስ ቢያንስ እንደዚህ አይነት ነገር ቢፈጠር ድንገት ፈጥናችሁ ጣልቃ የምትገቡበት ሁኔታ፣ አቅም፣ አሰራር አላችሁ? አዎ፣ አለን። ሁልጊዜም ቢሆን እኛ ህዝቡ እኩል ሆኖ እንዲኖር የትግራይ ማህበረሰብ የተለየ ተጠቃሚነት አለው ብለው የሚያምኑ ሰዎች ቢኖሩም፣ መያድ ግን ይሄናል የትግራይ ማህበረሰብ አይደለም። ከትግራይ ማህበረሰብ የወጡ ጥቂት የባለስልጣን ዘመዶች እና ባለስልጣኖች ተጠቃሚዎች ሊሆኑ ይችላሉ። ይሄ የአደባባይ ሚስጥር ነው። ነገር ግን ችግሩ ለአማራ ማህበረሰብ፣ ለትግራይ ማህበረሰብ፣ ለኦሮሞ ማህበረሰብም፣ ለሲዳማም ለወላይታም እኩል ነው ስርዓቱ እየጎዳ ያለው ሁሉንም ማህበረሰብ ይህን ስለምናምን እኛ አስቀድመን እንደውም ይህን በዚህ አይነት ስሜት እንዳይፈጠር ነው መያድ አተኩሮ የሚሰራው ማለት ነው። ወደ መቀሌም ደውዬ ነበር። የአረና ትግራይን የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴን አነጋግሬያለሁ። የመተማን የዛሬ ሁኔታ የሚመለከት መረጃ ይኖራቸው እንደሆን ጠይቄ ነበር ከህወሀት አመራሮች ወይም በድምጻውያን እንደሰማ ነው ሁመራ አካባቢ የህዝቡን ሰው ሰው እንደና እንዳነጋገሩ ነው የገለጡት። የገለጡት ከዛ በተረፈ ግን ብዙ እንትን የለም። ወደ ሑመራ እና ወደ ማይካድራ በርካታ ሰው እንደገባ መረጃ ያለን። ይሄ ማለት ተፈናቅሎ የነበረ ሰው ነው። አዎ ከመተማ እና አብደራ ሰው አካባቢ ተፈናቅሎ የመጣ እና አሁን እየተረጋጋ ነው ነው የሚሉኝ አካባቢው አይ አዲስ ነገር ብዙ የለም። እስካሁን እየገባ ነው ሰው የተባለ ያለው፣ ግን ተረጋግተዋልም አልተረጋጋምም ለማለት በቂ የሆነ መረጃ አሁን የለኝም። ወደ ሑመራ ደውዬ ነበር ቀን። እሺ በቃ ሰዎች እየገቡ ነው፣ አዲስ ነገር እንዳለ ግን አልነበሩኝም። ለመሆኑ መተማ ላይም ይሁን ሑመራ ላይ በአካባቢው የእርስዎ ፓርቲ ሰዎች ወይም በቅርብ እንደዚህ ሁኔታዎችን የሚከታተሉ የሉትም? ቢሮዎች የሉትም? አረና ትግራይ ሑመራ አለን ምን ያህል ትገናኛላችሁ? ምን ያህል በቅርብ ትከታተላላችሁ ይሄንን ነገር? ያው በየጊዜው እንገናኛለን። ዛሬም ተገናኝተናል እና ሰዎች እየገቡ ነው። ለምሳሌ አንዲት ከወለደች ሰዓት ቀን የሆናት እመጫት እንደ መጣች ነግረውኛል። በትግራይ ተወላጆች ላይ ያነጣጠረ ጥቃት ነው የተካሄደው የሚሉ ክሶች እና አቤቱታዎች ነበሩ። ለመሆኑ አረና ትግራይ እንዴት ነው የሚመለከተው ይህንን ሁኔታ? እንደ ፓርቲ መግለጫን እንሰጣለን። በመድረክ በኩል ስለ ሁሉ ሁኔታዎች ግምገማ መግለጫ እንሰጣለን። በቅርብ ጊዜ ጠቀል ባለ ሁኔታ ያኔ በደንብ እንገልጸዋለን ብዬ ግምታለሁ። አሁን ለጊዜው ሊናገሩ የሚችሉት ነገር የለም በዚህ ላይ ያው ያለን መረጃ በየእንትን ስለሆነ በደንብ አጠናቅረን በመግለጫው እንገልጸዋለን የምልነት ስላለኝ ነው። ወደ መተማ ደውዬ ነበር። ጥቃቱ እንዴት እንደተፈጸመ ከዚያ በኋላ የሆነውንና የዛሬን ሁኔታ አስመልክቶ የመተማ ዮሐንስ ከተማ ከንቲባ አቶ እሸቴ መልኬ ሰፊ ማብራሪያ ሰጥተውኛል። ከተማይቱ ዛሬ ወደ ወትሮ ሕይወቷ መመለሷ፣ ተፈናቅለው ወደ ሌሎች ከተሞችም ድንበር አቋርጠው የነበሩ መመለሳቸውንም ነግረውኛል። በሀያ አምስት ከቀኑ ስድስት ሰዓት አካባቢ ወጣቶች ተሰባስበው የተወሰነ ችግር መፍጠር ጀምረው ነበር። በወቅቱ ያለው የጸጥታ መዋቅርም ለመከላከል ጥረት አድርጓልኝ ችግሩ ለአንድ ሁለት ሰዓት ያክል ቆይቶ ነበረ። ነሐሴ ሀያ አምስት ነው የሚሉኝ። ይሄ ነሐሴ ሀያ አምስት ያኔ በአካባቢው ያለው የጸጥታ መዋቅርም ቢሆን ችግሩን ለመከላከል ጥረት አድርጓል። በእርግጥ በወቅቱ በንብረት ላይ የደረሰ ጉዳት አለ። በሰዎች ላይ ምንም አይነት የደረሰ ጉዳት አልነበረም። የአካል ጉዳት ምንም አይነት ጉዳት አልደረሰም ነበር። በንብረት ላይ ግን ጉዳት ደርሶ ነበር። ይህን የደረሰውን ጉዳት የከፋ እንዳይሆን የጸጥታ መዋቅሩም ሰፊ ርብርብ አድርጓል። ያም ብቻም አይደለም፣ የከተማው ማህበረሰብ ቢሆን ይህ ችግር ወደ ከፋ እንዳይሄድ የራሱን አስተዋጽኦ በከፍተኛ ሁኔታ ያደረገበት ሁኔታ። በተፈጠረው ሁኔታ ብዙ ህይወት እንደጠፋ ነው እና በአካልም ላይ ጉዳት እንደደረሰ ነው የሚታየው። የተወሰነ ጉዳት ነው እንጂ በጣም ብዙ የሰው ህይወትም ላይ ጉዳትም አልደረሰም። የአካል ጉዳትም ሆነ የህይወት መጥፋቱ የተወሰነ ያው ለመከላከል ችግሩ እንዳይባባስ ለማድረግ በተደረገው ስራ የተወሰነ ነገር አለ። ከዚያ ውጭ ግን በከፋና ብዙ የሚለው ነገር ትክክል አይደለም ማህበረሰቡም ስለሚያውቀው ብዬ ነው እኔም በአካል እዛው ላይ ስለነበርኩ ችግሩ እንዳይባባስ ግን ለመከላከል በተደረጉ ነገሮች በተወሰነ የንብረትም ላይ ጉዳት ደርሰዋል ሰው ላይ ቢሆን የአካልም ሆነ የሞት የተወሰነ ጉዳት ደርሰዋል እኛ እስቲ ምን ያህል ሰው ነው የሞተው ምን ያህል ሰው ቆሰለ መረጃውንም በደንብ ዘመዘመና ወደ አምስት የሚሆኑ ሰዎች ላይ የሞት አደጋ ደርሷል ወደ ስድስት ነው ሰባት አካባቢ ደግሞ እንደዚህ የመቁሰል አደጋ ደርሷል ከዚህ በላይ የለም። የንብረት ጉዳት ደርሷል ያሉት ምን ያህል ነው የሚገመተው? በቁጥር ደረጃ ወደ ሰማኒያ አካባቢ የሚሆኑ ድርጅቶች ላይ ጉዳት ደርሰዋል። ነገር ግን ከዛ ላይ የተቃጠለው እና የወደመው ንብረት ያን ያህል ብዙ አለም። አብዛኛው ንብረት እንዳጋጣሚ ማህበረሰቡ በተረባርቦ እንዳይወድም ጥረትም ስላደረገ አሁን ያን ከነዛ ድርጅቶች ላይ በቁጥር ደረጃ በድርጅቶች ደረጃ ወደ ሰማኒያ አራት አካባቢ ነው ድርጅቶች ላይ ለጉዳት የተጋለጡት። ከነሱ ውስጥም በርከት ያለ ንብረት ማህበረሰቡ አውጥቶ አስጠግቶ ከችግሩ ማግስት በኋላ እነዛ ንብረቶች አሉ እያለ ወደ አንድ መካከል እያሰባሰበ ባለ ንብረቶች እንዲወስዱ መረጃ እና ሀብቱንም እየሰጠን ያለንበት ሁኔታ ነው ያለው። ይሄ ጉዳት የደረሰው በተወሰነ የማህበረሰቡ አባላት ላይ በተነጣጠረ ጥቃት ነው የሚሉ ስሞታዎችና አቤቱታዎች ይሰማሉ። በተለይ በትግራይ ተወላጆች ላይ የተከፈተ ጥቃት ነው የሚሉ አሉ። እርሶ የከተማይቱ ከንቲባ ነዎት አይደለም አሁን፣ እና ምን ያህል እውነት ነው ይሄ ነገር፣ እርሶ በቅርብ እንደሚከታተሉት? በእርግጥ በተወሰነ የማህበረሰብ ክፍል ላይ የተነጣጠረ ጥቃት ነበረ። በነገራችን ላይ መተማ ይሆን ከሌላው አካባቢ ለየት የሚያደርገው በርካታ ብሄር ብሔረሰቦች የሚኖሩባት ነው። የሁሉም ክልል ማህበረሰቦች በብዛት የሚኖሩበት ከተማ ከመሆኑ ጋር ተያይዞ በርካታ ያሉ ብሄረሰቦች በሀገሪቷ ያሉ የሚባሉ ብሄር ብሄረሰቦች በብዛት ይገኙበታል። ከዚህ ጋር ተያይዞ በተሰነዘሩ ጉዳቶች ላይ አሁን የመረጃ የማሰባሰብ ስራዎች እየተሰሩ ነው ያለ የድርጅቶች ቁጥር ታውቋልኝ እዛ ላይ እነማን ናቸው ጉዳት የደረሰባቸው የሚለውን ነገርም የማጣራት ስራ እየሰራል ነው ያለ። ነው በሌሎችም አካልም የደረሰ ጉዳት አለ። ዞሮ ዞሮ ይህን የመረጃ ማጥራት ስራዎች ካለቀልን በኋላ ምንድን ነው የሚለውን ነገር ለማጥራት ነው እየሞከር ያለ ነው። አሁን ላይ በርካታ ስለሆነ በዚህ ነው በዚህ ነው ብለን በግልጽ ጉዳት የደረሰባቸው ድርጅት ባለቤቶች በስም ደረጃ ቢታወቁም ብሔራቸው ምንድን ነው እነማና የሚለውን ነገር መረጃው አልቆ ስላልመጣ በዛ አግባብ አልገመገብ ነው። አሁን ያለው ሁኔታ ዛሬ ምን ይመስላል? መተማ ላይ ያው በሀያ አምስት ችግሩ ተፈጠረው ኦልሬዲ እስከ ለሁለት ሰዓት ያክል ነበረ ያው ችግሩ እየቆየው፣ ከዛም በኋላ ከተማ ያው የተሽከርካሪ የድርጅቶች መዘጋት ቢኖርም የሕዝብ እንቅስቃሴ ነበሩ። በቀን ቀን ችግሩ በተፈጠረበት ከአስር ሰዓት በኋላ ማህበረሰቡ ይንቀሳቀስ ነበረ። በማግስቱ ግን ተሽከርካሪዎቹም ስራ ጀምረዋል። ድርጅቶቹም ተከፍተው አጠቃላይ ባንኮቹም ሁሉም ኖርማል የሆነ እንቅስቃሴ ጀምሯል። ቀጥሎ ከሀያ ሰባት ጀምሮ እስካሁን የነበሩ አጠቃላይ መደበኛ እንቅስቃሴዎች ያለምንም ችግር ነው እየተንቀሳቀሳለ ይህም ከማንኛውም ማህበረሰብ ቢሆን ከዚህ መተማ ዮሐንስ ላይ ስልክ የምታቆት የትኛውም ሰው ጠይቃቸው አሁን ላይ ያለው ነባሪ ሆነ ተብታዮች የደህንነቱ ጉዳይ በአስተማኝ ነው ያለው የጸጥታ ጉዳይ አጠቃላይ መደበኛ እንቅስቃሴውን ቢሆን ችግሩ ከመፈጠሩ የነባ ነበረበት አግባብ ኖርማል የሆነ እንቅስቃሴ ነው እየተካሄደ ያለውና አሁን ላይ በጣም በአስታማኝ ሁኔታ ነው ያለው ከተማው፣ ስራዎች በደንብ እየተካሄዱ ነው ያሉት አቶ እሸቴ። መቼም የመተማን ልቦናውንም ቀልቡንም የእርሶን ያህል ቀርቦ የሚያቅ ሰው ሊኖር አይችልም፣ ከንቲባ እስከሆኑ ድረስ የከተማው ና ለመሆኑ በሰዎች መካከል እንደዚህ በቡድን ተከፋፍሎ በብሔር ላይ የተመሰረተ ወይም በፖለቲካም ላይ ቢሆን የተመሰረተ መቃቀርና የመሻከር ስሜት አለ እንዲ ውስጥ ውስጡን በጸበይ መፈላለግ መንፈስ አለ? በጭራሽ ማህበረሰቡንም እንደዚህ ጉዳት የደረሰባቸውንም ስናዋይ ይሄ የብሔርም አይደለም የፖለቲካም አይደለም። የተወሰኑ ወጣቶች ባልገባቸው ጉዳይ ላይ ተነሳስቶ የፈጠሩብን ችግር ነው። ስለዚህ በማህበረሰቡ ላይ አሁንም የትኛውንም ማህበረሰብ ተጎዳን ከሚሉትም ግለሰቦች ላይ ራንደምሊ መረጃ ወስዳችሁ ብታዩ ይሄ ህዝብ አይደለንም። ጉዳት ላይ ያደረሰብን ጉዳት ያደረሰብን የተወሰኑ የስብስቡ ወጣቶች ናቸው። እነሱ ባልገባቸው ጉዳይ ላይ ነው ጉዳት ያደረሱብን። ይህን ደግሞ ጉዳቱ የከፋ እንዳይሆን ማህበረሰቡ በእጅጉ ባይከላከለው ኑሮ የከፋ ይሆን ነበር። የመንግስት የጸጥታ መዋቅሩ ደርሶ ባይከላከለው ጥፋቱ የከፋ ይሆን ነበር። ነገር ግን ችግሩ ከተፈጠረ በኋላ የጸጥታ ኃይሉም ሆነ ማህበረሰቡ ያደርገው ብርብርም በምንም አይነት በሰዎች ላይ አንድ አይነት ጉዳት አንዳችን ጉዳት ሳይደርስ ንብረት ላይ ያው ጉዳት ደርሷ ላይ ያ ንብረት እንዲሆን ማህበረሰቡ በራሱ የጠፋባቸውን ሰዎች እንደገና ማቋቋም እንችላለን የሚል ብዙም ጋር ውይይት አድርገን ነበር። ጉዳት የደረሰባቸውን በተገቢ ሁነታ ልንክሳቸው ይገባል። ተጎዳን ከሚሉት የህብረተሰብ ክፍሎች እንዲሆን ህዝቡና የጸጥታ መዋቅሩ በእጅጉ ብዙ ነገር ታድጉናል። የተፈጠረው ችግር የውስን ወጣቶች ስብስብ ስለሆነ እነሱን ቢሆን መንግስት በተገቢ ሁኔታ ያስተምራቸዋለን እናስባለን። እንደገና በዚህ ማግባብ ለጊዜው ሸሽተው የነበሩ እንደገና ወደ ከተማችንም እየመጡ የተረጋጋዩ ለመኖር ጥረት እያደረጉ ነው ያለ። መንግስትም የጉዳቱን መጠን እያጠና ያን በማህበረሰቡም በመንግስትም አካልም በጋራ ርብርብ አድርጎ ሀብታቸው እንደገና በነበረበት ሁኔታ እንዲሄድ ሰፊ ጥረት እያደረግን ያለን። አሁን ከሁሉም በኩል በህዝቡ በብሔር በምናምን የሚባል ነገር የለም። የተወሰነ ችግር ያለባቸው ወጣቶች ብቻ ባልገባቸው አዛብ ጉዳት አድርሰውብናል የሚል አመለካከት ነው ያለ። ሁሉንም አመሰግናለሁኝ። የውይይቶቻችንን ተጨማሪ ክፍሎችና የቅሊንጦንም ዘገባ ጨምሮ ከዌብሳይታችን ማግኘት ይቻላል። የተከበራችሁ አድማጮች፣ በአጠቃላይ የአማራ ብሔራዊ ክልል የዛሬ ውሎ ምን እንደሚመስል የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁንን አነጋግሬ ነበር። በክልሉ በአጠቃላይ ግጭት በተፈጠረባቸው ቦታዎች በዛሬው ዕለት በተለይ በሁሉም ማለት ይቻላል የተረጋጋ ሁኔታ ነው የተፈጠረው። በአብዛኛው ውይይት ላይ ነው ያለው። በውይይቱም ሂደት ያው የደረሱት ጉዳቶች ህብረተሰቡንም የክልሉንም መንግስት ያሳዘኑ መሆናቸው ነው። በስፋት አሁን ጎልቶ የወጣው የሰው ህይወትም የአካልም በንብረትም ላይ በክልላችን ኢንቨስትመንት ላይም ተጽዕኖ ያሳደሩ ጉዳቶች ደርሰዋል። እነዚህ የክልሉንም ህዝብ የክልላችንንም መንግስት በእጅጉ ያሳዘኑ መሆናቸው በስፋት በውይይቶች እየተነሱ ነው። ከዚህም እየተደረሰ ያለው ድምዳሜ ማንኛውንም ጥያቄ ሰላማዊ በሆነ መልኩ መፍታት ነገር ግን ደግሞ ክልላችንን ወደኋላ ከሚመልስ ከማንኛውም ተግባር መቆጠብ እንደሚገባ ስምምነት እየተደረሰ ነው። በየከተማ ውይይት እየተደረገ ያለው እና አሁን ከሞላ ጎደል በሁሉም አካባቢዎች ሰላማዊ ሁኔታ ነው ያለው። እናም ተልዕኮ አርገኒዘን እየሰራን ያለ ነው ይሄን ሰላማዊ ሁኔታ ማስቀጠልና የህብረተሰቡን መረጋጋት መልሶ ማምጣት ቀጥሎ ደግሞ ችግሮችን በሰላም ላይ ቆመን መፍታት ላይ ነው ያለ ነው። ለመፍታት እየሰራን ያለ ነው። ምን ያህል ዘላቂነት ይኖረዋል አቶ ንጉሱ፣ ይሄ አሁን ያለው የመረጋጋት ሁኔታ እንደሚገልጹልኝ? በእናንተ ይሄ ጉዳይ የሰላም ጉዳይ ዘላቂነት የሚኖረው ሕዝባችንና መንግስት የሰላምን አስፈላጊነት በውል ይገነዘባል። ሕዝቡም መንግስትም ለሰላም የቆመ ስለሆነ በእኔ እምነት የደረሱትን ጉዳቶችም በውል ስለተረዳ ጥያቄዎቹም አሁን የንብረት ማውደም፣ የህይወት ማጥፋት፣ ኢንቨስትመንትን የሚጎዱ ስራዎችን መስራት አልነበሩም ጥያቄዎቹ? ስለዚህ ህብረተሰቡ ወደ ውይይት ከቀረበ አሁን በተያዘበት ሁኔታ በበሰለ ሁኔታ ውይይቶች እየተደረጉ ስለሆነ በእኔ እምነት በክልላችንም ግንገማ ይሄ ሰላማዊ ሁኔታ ይቀጥላል። ወደ ተከታዩ ዝግጅታችን እናልፋለን። በደቡብ ክልል የኮንሶ ሁኔታን ይመለከታል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል ሰገን አካባቢ ህዝቦች ዞን ውስጥ ከተካተቱት ወረዳዎች አንዱ የሆነው የኮንሶ ህዝብ በዞን ደረጃ ራሱን በራሱ ማስተዳደር እንዲችል ባነሳው ጥያቄ ምክንያት የሰብአዊ መብቶች ጥሰት እየደረሰበት መሆኑን፣ የመንግስት መስሪያ ቤቶች ዝግ መሆናቸውንና ጥያቄውን ባነሱ አካላትና በክልሉ መንግስት መካከል አለመግባባት መፈጠሩን ይህንኑ ጉዳይ ተከታትለው እንዲያስፈጽሙ ተመረጥን ካሉ 23 አባላት አንዱንና የክልሉን መንግስት እንዲሁም የወረዳውን ኃላፊና የምግብ ዋስትና ፕሮግራም ባለሙያዎች ጠቅሰን ባለፈው ሳምንት በሁለት ክፍል ዘግበናል። አሁን ኮንሶ በምን ሁኔታ ላይ ትገኛለች? ለሁለቱም አካላት ላቀረብነው ጥያቄ የሰጡንን ምላሽ ከሕገ መንግሥት ባለሙያ ሐሳብ ጋር አካተን ይዘን ቀርበናል። ጽዮን ግርማነች ያዘጋጀችው የኮንሶ ወረዳ ህዝብ ስብሰባ አካሂዶ በዞን እንዲደራጅ ከተስማማና ጥያቄውን በይፋ ማቅረብ ከጀመረ አስራ አንድ ወራት ማስቆጠሩን በህዝብ የተመረጥን የኮሚቴ አባላት ነን ካሉት አንደኛው አስተባባሪ አቶ ገመቹ ገንፌ ለአሜሪካ ድምጽ ይናገራሉ። አቶ ገመቹ ገንፌ እንደሚሉት መስከረም ሀያ ዘጠኝ ቀን ሁለት ሺ ስምንት ዓመተ ምህረት የኮንሶ ህዝብ ህዝባዊ ስብሰባ አካሂዶ ጥያቄውን ተከታትለው የሚያስፈጽሙለት አስራ ሁለት የኮሚቴ አባላት መርጦ ይህ ኮሚቴ ጥያቄውን ይዞ ለጠቅላይ ሚኒስቴር ኃይለማርያም ደሳለኝ ሳይቀር አቤቱታውን አቅርቧል ይላሉ። አቶ ገመቹ አሁን አለ ስለሚሉት ኮሚቴ አመራረጥ ይናገራሉ። መጀመሪያ ሀምሳ ሺህ ሰላሳ ሶስት ሰዎች በፈረሙ ጊዜ የነበሩ ተወካዮች አስራ ሁለት ነበሩ። በኋላ የፌዴራል ፖሊስ ኮሚሽነር ጄኔራል በመጡ ሰዓት ላይ ይሄ ኮሚቴ ጥሩ ስራ እየሰራ ነው ያለው፣ ስለዚህ እንደውም የኮሚቴ አባላት ሊጨምሩ ይገባል ብለው ነው በዛን ወቅት በህዝብ ፊት ምናልባትም እስከ አስራ ስድስት ሺህ ህዝብ በተሰበሰበበት ሰዓት ላይ ነው ተጨማሪ አስራ አንድ ሰዎችን ያከሉትና እነዚህ የሀያ ሶስቱ የኮሚቴ አባላት የተወሰኑቱ ባህል አባቶች አሉ። ወደ አራት የሚሆኑ የባህል አባቶች አሉ። ወደ ሶስት የሚሆኑ ደግሞ የሃይማኖት ተወካዮች አሉ። ወደ አምስት የሚደርሱ ወጣቶችን የወክሉ አሉ። ሴቶችን የወክሉ አሉ። ምሁራንን የወክሉ አሉ። የማ የነጋዴ ማህበረሰብን እየወክሉ አሉ አቶ ገመቹ አክለው እነዚህ የኮሚቴ አባላት የህዝቡን ጥያቄ እውን ለማድረግ መጀመሪያ ከ50 ሺ በላይ ቀጥሎም ከ80 ሺህ በላይ ፊርማ አሰባስበው ጥያቄውን ማቅረብ መቀጠላቸውን ይገልጻሉ። ነገር ግን ህገ መንግስቱን መሰረት አድርገው ላቀረቡት ሰላማዊ ጥያቄ ህገ ወጥ እርምጃ እየተወሰደባቸው መሆኑንም ይናገራሉ። በዚህ ሂደት ውስጥ እስካሁን የሁለት ሰው ህይወት መጥፋቱን፣ ሰዎች መታሰራቸውን በመጥቀስ በክልሉ መንግስት እየተፈጸመ ነው ለተባለው ህገ ወጥ እርምጃ የፌዴራል መንግስት ጣልቃ ገብቶ ነገሩን እንዲያስተካክል መጠየቃቸውንም ይናገራሉ። ነገር ግን ሁኔታው ከመስተካከል ይልቅ እየባሰበት መሄዱን ይገልጻሉ። በአጠቃላይ በአሁኑ ሰዓት የዞን ጥያቄውም መልስ አላገኘም ይላሉ። የክልሉ መንግስት ቃል አቀባይ ወይዘሪት ሂክማ ከይረዲን በወቅቱ ተነስቶ የነበረው ጥያቄ ምላሽ አግኝቷል ይላሉ። ዞን የመሆን ጥያቄ አንደኛ ራሱን የቻለ መስፈርት አለው። ስለዚህ በዛ መስፈርት መሰረት ተመዝኗል በዛ መስፈርት መሰረት ደግሞ አሁን ባለበት ደረጃ መቀጠል የማይችልበት ሲቹዌሽን ምንድን ነው? ስለዚህ ያ ሁሉ ተጣርቶ በሚገባ አጎራባች ካሉ አካባቢዎች ጋር ያለው ሁኔታ አጠቃላይ ነገር ከታየ በኋላ በመስፈርቱ መሰረት ዞን ሆኖ መቀጠል ሳይሆን ባለበት ቦታ ላይ መቀጠል የሚችልበት እድል እንዳለ፣ እኛ ጋር ደግሞ ብዙ ብሄር ብሄረሰብ ነው ያለው። ያ ሁሉም ብሄር ብሄረሰብ ሁሉም በዞን የመደራጀት ጥያቄ በዞን ተደራጅቶ መቀጠል አለበት አይደለም፣ ህገ መንግስታዊ መብቱ ሊሆን የሚችለው በጋራ የበለጠ አንድ ላይ በመሆን ልማትና መልካም አስተዳደር ስራዎችን አረጋግጦ መሄድ መቻል አለበት፣ ህዝቡ ተጠቃሚ መሆን መቻል አለበት ነው። ስለዚህ ጥያቄያቸው በሚገባ ታይቶ ህዝበ ውሳኔ የህዝባዊ መሰረት አለው ወይ የሚለው ነገር ተጣራ። ዋናው ህዝቡ ነው የሚወስነው። ህዝቡ ጋር ታች ድረስ ተወርዶ የማጣራት ስራ ተሰርቷል። በተጣራው መሰረት ደግሞ ትክክለኛ ጥያቄ አይደለም፣ የህዝብ ጥያቄ አይደለም ብለው መልስ ሰጥቶበታል። አቶ ገመቹ ገንፌ በበኩላቸው ህዝቡ ያነሳው ጥያቄ ተገቢው ምላሽ ባለማግኘቱ አሁንም መልሱን ከፌዴራል መንግስት ምላሽ እየጠበቁ እንደሚገኙ ይገልጻሉ። ባለፈው ሳምንት ዘገባችንም በዚህ ምክንያት ልዩ ልዩ ህዝባዊ አገልግሎት የሚሰጡ እንደ ጤና ጣቢያ የፋይናንስ ቢሮና የመሳሰሉት የመንግስት መስሪያ ቤቶች መዘጋታቸውን የተዘጉትም ደግሞ ሰራተኛው የመስራት ነጻነቱን በማጣቱ መሆኑን መግለጻቸውን መዘገባችን ይታወሳል። በተጨማሪም ለደሃ ደሃ የሚሰጠው የምግብ ዋስትና ፕሮግራም መቋረጡንና የተቋረጠውም የዞን ጥያቄውን ካልተዋችሁ አይሰጣችሁም በሚል እንደሆነ ገልጸው ነበር ወይዘሪት ሂክማ በበኩላቸው የመንግስት ስራ የተቋረጠው ጥያቄውን ያነሱትና እያስተባበሩ የሚገኙት ግብረ ኃይሎች የባህል አባቶች ጭምር በመሆናቸው ሰራተኛው ስራ እንዳይገባ ተጽዕኖ እያደረጉበት እንደሆነ የምግብ ዋስትናው ገንዘብን በተመለከተም ህዝቡ ገንዘቡን ከተቀበለ የዞን ጥያቄው ይዳፈናል እያሉ ተጽዕኖ እያሳደሩበት ነው ሲሉ ይወቅሳሉ። በዞን የመደራጀት ጥያቄያችን መልስ ማግኘት አለበት፣ ይሄንን ካላገኘን እኛም በዞን የመደራጀታችን ጥያቄ መልስ ካላገኘ በዚህ መልኩ መቀጠል የለብንም በሚል በአድማ ማለት፣ ይሄ ነገር በመሰረቱ የመንግስት ስራ በማቆም ጤና ተቋማት ላይ ህብረተሰቡን ድል ህዝቡ ላይ ነው የበለጠ ከፍተኛ ተጽዕኖ እያሳደሩ ያሉት መንግስት ላይ አይደለም። ስለዚህ በዚህ መልኩ ወደ መንግስት ልማት ስራው ተመልሰው በአግባቡ ጥያቄያቸውን ማስካሄድ እስከተቻለበት ድረስ ማለት ያው ጥያቄያችን ህገ መንግስታዊ ነው። ህገ መንግስታዊ ጥያቄያቸው ደግሞ በተገቢው ተመልሷል። ኮንሶ ማንነቱ አልተጨፈለቀም። ኮንሶ እራሱን በራሱ እንዲያስተዳድር ነው የተደረገው። የራሱ የአስተዳደር እርከን አለው። በማለት በወረዳው ላይ የሚያስተዳድሩት የኮንሶ ብሔረሰብ ተወላጆች ናቸው። በወረዳው ፍርድ ቤት ላይ የሚዳኙት የኮንሶ ብሔረሰብ ተወላጆች ናቸው። አጠቃላይ ስራው የሚሰሩት በወረዳው ላይ የኮንሶ ብሔር ተወላጆች ናቸው። ስለዚህ ማንነት ጥያቄያችን ተነስገናል የሚባለው ነገር ትክክል አደለም። ስለዚህ ለዚህ ነው የብሔረሰቦች ምክር ቤት በሚገባ አይቶ ትክክለኛውና ተገቢውን መልስ የሰጠው። እኛ ክልል ላይ ሀምሳ ስድስት ብሔር ብሄረሰብ ነው ያለው። ሀምሳ ስድስቱን በሀምሳ ስድስት ወረዳ ወይም ደግሞ በሀምሳ ስድስት ዞን ተደራጅቶ አይደለም ያለ ሀምሳ ስድስቱን ብሔር ብሄረሰቦች በአንድ ዞን ውስጥ አምስት ስድስት አስራ አራት ድረስ ብሔር ብሔረሰቦች በአስራ ስድስት ድረስ በአንድ ዞን ተደራጅተው ነው የሚኖሩትና ስለዚህ ለሀምሳ ስድስቱም ሀምሳ ስድስት ወረዳ ወይም ሀምሳ ስድስት ዞን አይደለም የሚሰጠው ትክክለኛ የጋራ እሴት ያላቸው ዞኖች በጋራ ተደራጅተው በጋራ አንድነት ይጠቅመናል ብለው እየለሙ፣ በሰገን አካባቢ ህዝቦች ዞንም ላይ እንደዚሁ ወረዳ አራት አምስት ወረዳዎች ናቸው አንድ ላይ ሆነው፣ ማለት ብሔረሰቦች ናቸው አንድ ላይ ስምንት ብሔረሰቦች ናቸው አንድ ላይ ሆነው የሚኖሩ። ስለዚህ በጋራ በመፈቃቀድ ላይ የተመሰረተ አንድነቱ የተሻለና ውጤታማ ያደርገናል ብለው የኮንሶ ብሔሮች ብሔረሰቦችም በዚህ ልክ ያምናሉ። በዚህ ነው እየተሰራ ያለው እና ብሔረሰቦች ምክር ቤትም ትክክለኛውና ተገቢውን መልስ የሰጠው። አቶ ገመቹ ገንፌ የኮንሶ ህዝብ መስፈርቱን አሟልቶ ነው ጥያቄውን ያቀረበው ይላሉ። ሁለት አይነት ነው መስፈርቱ። አንደኛው ጥያቄው ህዝብ አምስት ፐርሰንት በፍርማው ካረጋገጠ ጥያቄው መቅረብ ይችላል የሚል ነው። የኮንሶ ህዝብ ግን ደግሞ ሀምሳ ሺህ ሰላሳ ሶስት ህዝብ የፈረመበት ሲሰላ ወደ አስራ ስድስት ፐርሰንት ነው። አንደኛው ይሄኛ ነው ሁለተኛውም መስፈርት ደግሞ በመንግስት ደረጃ ሊጠየቅ ይችላል ና በመንግስት ደረጃ የሚጠየቀው ከሆነ ደግሞ በተዋረድ ባሉት ምክር ቤቶች መጽደቅ አለበት ነው። ይህንንም እንግዲህ በነዚህ ከሁለት በአንዱ መጠየቅ ይችላል ነው። የኮንሶ ግን ሁለቱንም ክራይቴራ ያሟላ ነው። አስራ ስድስት ፐርሰንት ህዝብ ሰርቧል፣ ሰርሞ አቅርቧል። እንደገና ደግሞ የቀበሌ ምክር ቤቶች በቀበሌ ደረጃ የቀበሌ ምክር ቤቶች ፈርመዋል፣ ጠይቋል። ይሄ ጥያቄኛ ከዞኑ ጋር መቀጠል አንፈልግ የምለው ብለው ጠይቋል። ወደ ወረዳ ሲመጣ ደግሞ በምክር ቤት ታሪክ የመጀመሪያ የሆነው ሰዎች ተሟልቶ የተሰበሰቡበት ሙሉ በሙሉ ተሟልቶ የተሰበሰቡበት ፕላስ ደግሞ ያለ ድምፅ ልዩነት እነዛም እዛ ውስጥ የነበሩ አመራሮችም ሳይቀሩ አምኖበት በሙሉ ድምፅ ያጸደቁት አሁን ካለ ዞን መዋቅር ወጥተን በራሳችን ዞን ሆነን ራሳችንን በራሳችን እናስተዳድራለን ብሎ ሙሉ በሙሉ የመቶ ፐርሰንት የፈረሙበት ነው ማለት ነው ያኛው። ስለዚህ ሁለቱንም አያይዞ ነው። ኮንሶ እዛ ቀረ ይህንን ጥያቄ ያቀረበውና በተገቢ ሁኔታ አቅርቦታል። ክልሉ ግን ራሱ ያጨማለቀው ተግባር ስለነበር ያንን መልሶ ማስተካከል ስለማይችል ከአቅሙም በላይ ስለሆነ ደግሞም ሽንፈት ስለመሰለው ኦልሬዲ አልቀበለውም ብሎ እንትን ብሏል። በፌዴራል ደረጃ ተጠይቋል። ነገር ግን ያው በተሳሳተ መንገድ ህብረተሰቦችን ማሳሳት ያው የተለመደ እንትን ነው። በተለያየ ዲፕሎማቶችም እንትን አድርጎ አሳሰው የሆነ ፊርማ ይዞ መጥተዋል። ያ ፊርማ ላይ የኮንሶ ባለሙያዎች አስፈላጊ የሆነውን ማሳመኛ ያውም እኮ የተመለሰበት እንትን በፍጹም የማይገናኘው የህግ መሰረት በሌለው መንገድ ነበር የተመለሰው። የህግ መሰረት አስዞ እንደገና አስፈላጊ የሆነውን መቃወማ ጽፎ ለፌዴሬሽን ምክር ቤት አቅርቦ ፌዴሬሽን ምክር ቤቱን ደግሞ አይ ባለፈው ጊዜ የተወሰነ አግባብ አይደለም፣ ይሄ ትክክለኛ ደብዳቤ ውርታችን መውረድ የሌለበት ነው ብሎ ተቀብሎ አሁን በማስተናገድ ላይ ይገኛል። የክልሉ መንግስት ቃል አቀባይ ወይዘሪት ሂክማ ጥያቄው የኮንሶ ህዝብ ጥያቄ አይደለም ይላሉ። ስለዚህ እዛ አካባቢ ላይ አሁን ላይ ትክክለኛ ለማ ትክክለኛ ሰላም የሚገባ ህዝቡ በሰላም ወጥቶ በሰላም እየገባ ያለው ሰገን አካባቢ ህዝቦች ዞን ሆነው በጋራ ህዝቡ በወሰነው መሰረት የጋራ የሆነው እኩል ሴንተር ላይ ይሆናል ብለው የሰገን አካባቢ ዞኖችን መስርተው እየተጠቀሙ ያለበት አግባብ አለ። ስለዚህ ይሄ ትክክል ነው፣ ይሄ ትክክል አይደለም እንቅስቃሴያችሁ ብሎ ደግሞ የሚያወግዙ የነሱ ማህበረሰብ አለ። እኛ አሁን ላይ ሰላማችን አግኝተን ወደ ልማት ገብተናል። ለምን ወደ ልማት ገባችሁ ብሎ የሚንቀሳቀሰውን ኃይል መንግስት እልባት እርምጃ ሊወስድበት ይገባል ብለው ነው ህብረተሰቡ እያነሳሉ። ስለዚህ እነሱ ሰማንያ አንድ ሺህ አፈራርመናል ይላል፣ ግን ህዝቡ ጋር ስትገቢ ይህንን ጥያቄ የማይቀበል ማህበረሰብ በጣም በርካታ ነው። ለአቶ ገመቹ ገንፌ ይህንኑ ጥያቄ አንስቼላቸው ነበር። ጥያቄው ግለሰቦች ከሆነ ደግሞ እነዚያን ብዙሀን ሰዎችን ይዞ መቀልበስ ይችሉ ነበር፣ ወርዶ መቀልበስ ይችሉ ነበር። አሁን ግን ጥያቄው የህብረተሰብ መሆኑን ራሱ ራሳቸው እኮ አረጋግጧል። ራሳቸው አረጋግጧል። ጥያቄው የህብረተሰብ መሆኑ አረጋግጧል። በቪዲዮ ተቀረጸ፣ በድምፅ የተቀረጸ መረጃ አለን ጥያቄው የህዝብ መሆኑን ያመኑበት የጥቂት ግለሰቦች አለ አለመሆኑን ያመኑበት እስካሁን ድረስ የጥገኞች፣ የሰማያዊ ፓርቲ የኦነግ፣ የጸረ ህዝቦች ብሎ ያሉትን ሁሉ የተኮነነበት መረጃ በእጃችን ላይ አለ። እንደምሉ ጥቂት ግለሰቦች ወይ ደግሞ ከአንድ ማህበረሰብ ብቻ የተወከለ እንዳይሆን ተብሎ ከተለያየ ማህበረሰብ የተወከለ የኮሚቴ አባላት ናቸው እንጂ የጥቂት ግለሰቦች ወይ ደግሞ እንደዚህ የባህል አባት የሚባለው አይደለም። የጥቂት ግለሰቦች በሆኑ ኖሮ ወደ ታች ወርዶ ያንን ብዙሀንን ህብረተሰብ ይዘው ጥያቄውን መቀልበስ ይችሉ ነበር። ምክንያቱም ዋና ዓላማቸው ጥያቄውን መቀልበሱ ይሄ ልማት ሁሉ የሚዘጋው ጤና ጠባች ተዘግቶ ህብረተሰብ ዛሬ እየሞተ እያለቀ ያለው ይህንን ጥያቄ ለመቀልበስ ብቻ ብሎ ነው። ክልሉና ዞኑ በአንድነት ይሄንን ስራ እየሰሯሉ ግን በፌዴራል ደረጃ ያሉት ሚኒስትሮች ሳይቀሩ በተለይ ከደቡብ የሆኑት ኦልሬዲ የደኢህዴን ማዕከላዊ ኮሚቴ አባላት ስለሆነ በእነዛ ላይም ተጽዕኖ በማሳደር እነዛም ደግሞ ተመሳሳይ የሆነ ቋንቋ ነው እያራመዱ ያሉት በኮንሶ ህዝብ ላይ። የኮንሶ ህዝብ ደግሞ በአሁኑ ጊዜ ከሚደርስበት ጫና የተነሳ ከክልሉ ጋር ለመቀጠል ራሱ መቀጠሉን ጉዳይ በጥርጣሪ ነው እየተመለከተ ያለው። ምክንያቱም አሁንም በሆን በኮንሶ ውስጥ ያለ እውነታ መቀበል ስላልፈለጉ ማለት ነው። በአሁኑ ጊዜ እንዲያውም በክልል አቀፍ የሆነ በኮንሶ ብሔረሰብ ላይ ትልቅ ዘመቻ ነው እየተካሄደ ያለው አሁን በየቦታ ጂንካ ላይ ሁለት ሰዎች ታስሮብናል። ባስኬቶ የሚባል ልዩ ወረዳ ላይ ያሉት ከዚህ በሰፈራ ወደዛ የተወሰዱት ወደ ስምንት ሰዎች ታስሮ ከዛ ውስጥ አንድ ሰው ተለቋል። በክልል ውስጥ ካሉት ዩኒቨርሲቲዎች የኮንሶ ልጆች እንዲባረሩ እየተደረገ ነው ያለው። የተጻፈ ወረቀትን በእጃችን ላይ አለ። ስለዚህ ክልል አቀፍ የሆነ የኮንሶን ህዝብ የማሳደድ የኮንሶን ህዝብ የማጥፋት ዘመቻ ስለተያዘ ከዚህ በኋላ የኮንሶ ህዝብ ከክልሉ ጋር ራሱ ዞኑ ራሱ ገሰጠል ከክልሉ ጋር ይቀጥላል። እንዲህ የምለው ነገር ገና ልታስብበት የሚገባ ነገር ነው። ለክልሉ ቃል አቀባይ ወይዘሪት ሂክማ የመንግስት መስሪያ ቤቶች ከተዘጉና ና አገልግሎቶች ከተቋረጡ ወረዳውን ማን ነው እያስተዳደረ ያለው በሚል ጠይቄያቸው ነበር። ይሄ ሲባል አጠቃላይ ሙሉ በሙሉ ተዘግቷል ማለት ግን አይደለም። አገልግሎቶች እየተሰጡ ነው ያሉት አንድረድ ፐርሰንት ተዘግቷል አይደለም። በመሰረቱ ደግሞ ሁሉም የኮንሶ ማህበረሰብ ልጆች ሁሉ ይህን ጥያቄ ተቀብለው ስራ አንገባም ብለዋል ማለት አይደለም። በዚህ መሰረት መስራት የሚፈልጉት ትክክል ጥያቄው ትክክል አይደለም ብለው ያሉ እየሰሩ ያሉ ስራ ላይ ያሉ አካላት አሉ። በተወሰነ ደረጃ ደግሞ የተወሰኑ ግሩፖች ደግሞ ይሄ ጥያቄያችን መልስ ካላገኘ አንሰራም ብለው የወጡበት አግባብ አለ። ስለዚህ በሩ ክፍት ነው። ለማን ናቸው? ማንም መጥቶ መስራት ይችላል። ክላስ ደግሞ እየሰሩ ያሉ አካላት ደግሞ በተገቢው ስራቸውን ውጤታማ አድርገው እየሰሩ ያለበት አግባብ አለ። ለአቶ ገመቹ አሁን ኮንሶ በምን ሁኔታ ላይ ይገኛል ብያቸው ነበር። ዝግጅቱ አላበቃም። የዛሬ የአየር ሰዓታችን ግን ወደ መጠናቀቁ ነው። የጽዮንን የመጨረሻውን ጥያቄ መልስ እንዲሁም ሌሎችን መረጃዎችን ያካትተው የኮንሶን ጉዳይ ሙሉ ዘገባ ዌብሳይታችን ላይ ታገኛላችሁ። በኮንሶ ሁኔታ ላይ የሚታዩ አዳዲስ ሁኔታዎች ካሉ ይዘንላችሁ እንመለሳለን። ለማጠቃለያ ያህል ማሆይ ቴሬዛ ማዘር ቴሬዛ ቅድስት መሆናቸውን የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ዛሬ በይፋ አውጀዋል። አለቀ። የምሽቱ ዝግጅታችን አብረናችሁ የቆየነው ቴክኒሻኑ ጀስቲን ትዋይት ጽዮን ግርማና እኔም ሰሎሞን አባተ ነን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም በደህና ደሩ።